ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥቅምት 7 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምን አመሻችሁ? አስተናጋጆቻችሁ ትዝታ በላቸውና እንኳን ወደ ማስተናገዱ ብቃልሽ ትዝታ ወደ ኋላ እንነጋገራለን። ጤና ይስጥልን ክቡራትና ክቡራን አድማጮች እኔም ሰሎሞን አባተነን ህወሀት እንደ ድርጅትም ሆነ በአንዳንድ የአመራር አባሎቹ በተደጋጋሚ የሚሰጣቸው መግለጫዎች የተሳሳቱ ናቸው ሲል የኢህአዴግ ምክር ቤት ጽህፈት ቤት ዛሬ አስታወቀ። በአብይ ርዕስ ዘገባ ይዘናል። ታክስ ይሰውራሉ፣ ህገ ወጥ ደረሰኞችን ይጠቀማሉ፣ ያትማሉ ያላቸውን 166 ድርጅቶች የገቢዎች ሚኒስቴር በይፋ አስታወቀ። እቃም ሆነ አገልግሎት የማይሸጡ የሌላቸው በተግባርም የሌሉ ነገር ግን ደግሞ ደረሰኝ እያተሙ ልክ እንደ አቅራቢ አገልግሎት አቅራቢ ወይም ደግሞ እንደ እቃ አቅራቢ የሚሸጡ ድርጅቶች መኖራቸውን ለይተናል ማለት ነው። በስም ዝርዝርም ተመዘገቡበትን ወይም ደግሞ ማንነታችን ለግብይት የሚያበቃን ነው ብለው የያዙትን መረጃ ጭምር አሰተኛ መረጃ አውጥተናል። የገቢዎች ሚኒስትር አዳነች አቤቤ ናቸው። በመጽሔት ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማቸው። ህወሀት እንደ ድርጅትም ሆነ በአንዳንድ የአመራር አባሎቹ በተደጋጋሚ የሚሰጣቸው መግለጫዎች የተሳሳቱ ናቸው ሲል የኢህአደግ ምክር ቤት ጽሕፈት ቤት ዛሬ አስታወቀ። የህወሀት እርምጃ የድርጅት አሰራርን፣ ዲስፕሊንን የጣሰም ነው ብሏል መግለጫው። በአብይ ርዕስ እንመለስበታለን። ታክስ ይሰውራሉ፣ ህገወጥ ደረሰኞችን ይጠቀማሉ፣ ያትማሉ ያላቸውን አንድ መቶ ስድሳ ስድስት ድርጅቶች የገቢዎች ሚኒስቴር በይፋ አስታወቀ። የገቢዎች ሚኒስትር ወይዘሮ አዳነች አቤቤ ታክስ የሚሰውሩ ህገወጥ ደረሰኞችን የሚጠቀሙና የሚያትሙ 166 ድርጅቶች መለየታቸውን ዛሬ በሰጡት መግለጫ ይፋ አድርገዋል። በመጽሔት ዝርዝር ዘገባለን። የኦሮሞ ዴሞክራሲያዊ ፓርቲ የአዲስ አበባ ምክትል ከንቲባ አቶ ታከለ ኡማን ለማንሳት እንዳልወሰነ የፓርቲው ጽህፈት ቤት ኃላፊ አቶ አዲሱ አረጋ አስታወቁ። ከንቲባ ታከለ ኡማ ከስልጣናቸው ይነሳሉ የሚሉ መረጃዎች ሰሞኑን ሲናፈሱ እንደነበር ይታወቃል። ዘጋቢያችን ሙክታር ጀማል ከአዲስ አበባ አጭር ዘገባ ይዟል። የአሜሪካ ድምፅ ለከንቲባው ቅርበት ካላቸው ባለስልጣናት ጉዳዩን ለማጣራት እንደሞከሩ ከሳምንት ባልበለጠ ጊዜ ኢንጂነር ታከለ ኡማ ከስልጣናቸው እንደሚነሱ እንደተነገራቸው፣ ነገር ግን ግልጽ የሆነ በደብዳቤ የተደገፈ መረጃና ትእዛዝ እንዳልቀረበ ተናግረዋል። ምክትል ከንቲባውም ቢሆኑ በሐሳቡ ደስተኛ እንዳልነበሩን የተነገረው የከንቲባ ጽሕፈት ቤት የፌስቡክ ገጽ በትናንትናው ባወጣው መረጃ ኢንጂነር ታከለ ኡማ በስራ ላይ ይገኛሉ የሚል መረጃ አሰራጅቷል። ነገር ግን ኢንጂነር ታከለ ኡማ በስራ ላይ ይገኛሉ ቢልም ከስራ በቅርብ ጊዜ ይዘዋውራሉ የሚለውን ሐሳብ ማስተባበል የሚችል አይመስልም። ይህ መረጃ ይህንን ጉዳይ ተመልክቶ ድርጅቱ ያሰበው ነገር ካለ የጠየቅናቸው የኦሮሞ ዴሞክራሲያዊ ፓርቲ ጽሕፈት ቤት ኃላፊ አቶ አዲሱ አረጋ ተከታዩን መልስ ሰጥተዋል። ኢንጂነር ታከለ ኡማ ከአዲስ አበባ ከተማ አመራርነታቸው ይነሱ፣ ስምሪታቸው ይቀየር ብሎ አልወሰንም ፓርቲ አመራሩን የሚሾምበት አመራሩን የስራ ስምሪት የሚሰጥበት አመራሩን ወደ ትምህርትና ስልጠና የሚልክበት የራሱ አሰራር አለው፣ የራሱ የውስጥ ሂደት አለው። ይሄን ተከትሎ በአዲስ አበባ ከተማም ሆነ በሌሎች አካባቢዎችም ብዙ ነገር ነው ሲወራው የነበረው ሳምንቱን በሙሉ በዚህ ዙሪያ የተደረገ ምንም አይነት ለውጥ የለም። ለአሜሪካ ድምፅ ሙክታር ጀማል ነኝ፣ ከአዲስ አበባ አመሰግናለሁ። ሙክታር ለዘገባው በቅሊንጦ ማረሚያ ቤት ቃጠሎ ጥፋተኛ በተባሉ አራት ተከሳሾች ላይ ሊያሰማ የነበረውን የቅጣት ውሳኔ ለሌላ ጊዜ ማስተላለፉን ፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት አስታውቋል። ጋዜጠኞችም ሆኑ ሌሎች ታዳሚዎች ወደ ችሎት እንዳይገቡ ተከልክለዋል። መለስካቸው አምሃ ተጨማሪ አለው። ነሐሴ 28 ቀን 2008 ዓ ም ቅሊንጦን ማረሚያ ቤት አቃጥላችኋል በሚል ክስ ቀርቦባቸው ከነበሩ 38 ተጠርጣሪዎች መካከል የጥፋተኝነት ፍርድ በተሰጠባቸው 31ኛ ተከሳሽ ጌታቸው ሸቴ፣ 32 ተኛ ተከሳሽ ቶፊክ ሽኩር፣ 33ኛ ሸምሱ ሰይድና 34ተኛ ተከሳሽ ፍጹም ጌታቸው ላይ ዛሬ የቅጣት ውሳኔ እንደሚጠቀጠረው ፍርድ ቤት ለመጪው ሰኞ እንደሚሰጥ ተለዋይ ቀጠሮ ቆርጧል። ተከሳሾቹ ባለፈው ነሐሴ አንድ ቀን 2011 ዓ ም ተኛ ወንጀል ችሎት ቀርበው በተከሰሱበት ወንጀል የጥፋተኝነት ፍርድ ተወስኖባቸዋል። በዚሁ ችሎት የቅጣት ማቅለያ እንዲያቀርቡ ቢጠየቁም ተከሳሾቹ ውሳኔው ፍትሐዊ አይደለም በማለት የቅጣት ማቅለያ ለማቅረብ ፈቃደኛ እንዳልሆኑ መግለጻቸው አይዘነጋም። በዛሬ ዕለት ሲጠበቅ የነበረውን የቅጣት ውሳኔ ለመስማት የመጡ የተከሳሽ ቤተሰቦችም ሆኑ ጋዜጠኞች ወደ ችሎት ለመግባት አልተፈቀደላቸውም። የማረሚያ ቤት ፖሊስ አባላትና የፌዴራል ፖሊስ ቁጥር አባላትም ከተለመደው በተለየ ሁኔታ ከፍተኛ እንደነበረም ተስተውለዋል። ይህ ውሳኔ የተላለፍበት መዝገብ ቀደም ሲል እነ ማስረሻ ሰጤ በሚል ስያሜ ይታወቅ ነበረ። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ዓለም አቀፉ የፍልሰት ድርጅት አይኦኤም በታሪኩ የመጀመሪያ በሆነ በልዩ በረራ በተመዘገበ ዓለም አቀፍ ጉዞ 154 የሶማሊያ ስደተኞችን ጀርመን ውስጥ ለማስፈር ዛሬ አሳፍሮ ከኢትዮጵያ መነሳቱን ድርጅቱ አስታወቀ ከአይኦኤም ኤም ዌብሳይት የተገኘው መረጃ እንደሚጠቁመው ስደተኞቹ በጅጅጋና በዶሎ ኦዶ ስደተኞች መጠለያዎች ውስጥ የነበሩ 91 ሴቶች፣ 63 ወንዶችና 47 ልጆች ናቸው። ድርጅቱ ካለፈው መጋቢት አንስቶ የሶማሌ ስደተኞችን ጀርመን ውስጥ ለማስፈር በተጀመረው መርሃ ግብር 500 ሰዎችን ማጓጓዙን አስታውቋል። አድማጮች ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የተወካዮች ምክር ቤት ዴሞክራቲክ እንደራሴዎች ፕሬዚደንት ዶናልድ ትራምፕን ከሥልጣን ማስነሳት የሚችል ጥፋት ተሠርቶ እንደሆነ እየመረመሩ ባሉበት ጊዜ የአሜሪካ ጦር ከሶሪያ ለቆ እንዲወጣ ፕሬዚደንቱ በመወሰናቸው ከራሳቸው ሪፐብሊካን ፖለቲከኞች ጭምር ወቀሳ እየደረሰባቸው መሆኑ እየተዘገበ ነው። ፕሬዚደንቱ ግን ትናንት በሰጡት መግለጫ ቀድሞም ቢሆን ወደዚያ የገባ ነው ለአንድ ወር ብቻ ቢሆንም ለአስር ዓመት ቆይተናል መውጣት ካለብን ጊዜ እንዲያውም በእጅጉ ዘግይተናል ሲሉ ውሳኔያቸውን ተከላክለዋል። ምክትላቸው ማይክ ፔንስ እና የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ ወደ አንካራ ሄደው በቱርክ የተከፈተው የሰሜን ሶሪያ ዘመቻና ተኩስ ለአምስት ቀናት እንዲቆም ስምምነት ላይ መደረሱን አስደናቂ ውጤት ሲሉም ፕሬዚደንቱ ትናንት አሞካሽተውታል። ፕሬዚደንት ትራምፕ ትናንት ዳላስ፣ ቴክሳስ ላይ የምርጫ ቅስቀሳ ባደረጉበት ወቅት ተኩሱን ማስቆማቸው ታላቅ ተግባር መሆኑን ተናግረው ቱርክን ያስደስታል፣ ኩርዶችን ያስደስታል፣ አይሲስን ግን ደስ አይለውም ብለዋል። ይህ በእንዲህ እንዳለ ግን የተወካዮች ምክር ቤቱ ምርመራ በተከፈተበት ፕሬዚደንቱ ለዩክሬን እንዲሰጥ ተወስኖ ከነበረው ወታደራዊ ድጋፍ አራት መቶ ሚሊዮን ዶላር የሀገር ውስጥ የፖለቲካ ተቀናቃኛቸውን ጆ ባይደንን ሊጎዳ የሚችል መረጃ ለማግኘት ሲሉ ቆርጠው ይዘዋል ተብሎ የተነሳባቸውን ውንጀላ መፈጸም የሚያረጋግጥ አባባል የዋይት ሀውስ ቤተ መንግሥት ኃላፊ ትናንት ቢናገሩም ዘግየት ብለው ግን አስተባብለውታል። የቤተ መንግሥቱ ተጠባባቂ ሹም ማይክ ማልቬኒ ትናንት ከቀትር በኋላ ለጋዜጠኞች ሲናገሩ በውጭ ፖሊሲ ጉዳዮች ላይ ጫና ማሳደር የተለመደ ዲፕሎማሲያዊ አሰራር መሆኑን ተናግረዋል። ማልቬኒ ትናንትናውኑ ቆየት ብለው ባወጡት መግለጫ ከዩክሬን ላይ ገንዘቡ የተያዘው ሌሎች ሀገሮች ድጋፍ ባለመስጠታቸውና የሙስና ስጋትም ስለነበረብን ነው ብለዋል። ቀደም ሲል አመኑ የተባለውን መግለጫም አስተባብለዋል። የዲሞክራቲክ ፓርቲውን የምክር ቤት ምርመራ እየመሩ ያሉት አደም ሺፍ በሰጡት ቃል የመልቬኒ ኃላፊ መግለጫ ራሳቸውን አርቀዋል። በመጨረሻም ክቡራትና ክቡራን የናይጄሪያ ባለስልጣናት በሀገሪቱ ሰሜናዊ ክፍል ከሚገኝ አንድ እስላማዊ የጸባይ ማረሚያና ማገገሚያ ማዕከል በሺዎች የሚቆጠሩ ሰዎችን ካስለቀቁ በኋላ የጾታ ጥቃት ጭምር እጅግ ዘግናኝ የሆኑ የማሰቃየት ወንጀሎች እንደተፈጸሙባቸው ይፋ ሆኗል። ባለፈው ጥቅምት አምስት ፖሊሶች ካትሲና ከተባለ ማዕከል አምስት መቶ የስቃይ ሰለባ የሆኑ ሰዎችን አስለቅቀዋል። እነዚህ ማዕከሎች ከሱስ ወይንም ሌሎች መጥፎ ጸባይ ችግሮች እንዲላቀቁ ወላጆች ልጆቻቸውን የሚወስዱባቸው ናቸው። እውነታው ግን ወጣቶቹ ግድግዳ ላይ በሰንሰለት ታስረው እየተደበደቡና በረሃብ እየተሰቃዩ ኢሰብአዊ በሆነ ሁኔታ እንደሚያዙ ገልጿል። አብዛኞቹ ወጣት ወንዶች የሃይማኖት መሪዎች የተባሉ በአስገድዶ መድፈር ስቃይ ወንጀል እንደፈጸሙባቸውም ተናግረዋል። የናይጄሪያ ባለስልጣናት እንዲህ አይነቱን የማገገሚያ ማዕከሎች ሲዘጉ በዚህ ወር ከአንድ ሺህ ወጣቶች ነጻ እንደወጡ ሮይተርስ ዘግቧል። በዚህም አድማጮች ዜናውን እናጠቃልላለን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርዝ በ25 ሜትር ባንድ በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ጥቅምት 7 2012 ዓመተ ምሕረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ በአህዱ ራዲዮ 94.3 ላይ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። አመራሩን የለውጡን ሂደት ተረድቶ መምራት በሚችልበት ሂደት ላይ መወያየቱን የኦሮሚያ ዲሞክራሲያዊ ፓርቲ ጽህፈት ቤት አስታወቀ። ጽንፈኝነት አስተሳሰብ የብሔር ጽንፈኝነት አስተሳሰቦች እየጎለበቱና እየበቀሉ መምጣታቸው እንደ ፈተና ታይተዋል። ከዚህም በመነሳት ማዕከላዊ ኮሚቴው በዝርዝር ገምግሞ እነዚህን ፈተናዎች የአመለካከትና የተግባር አንድነት አምጥተን ልናልፋቸው እንችላለን ወይስ፣ እነዚህ ፈተናዎች ወድቀን የታሪክ ተጠያቂ እንሆናለን በሚል በጣም ሰፊ የሆነ ግምገማ ነው የተደረገው። የኦዴፓ ጽህፈት ቤት ኃላፊ አቶ አዲሱ አረጋ ናቸው። ቃለ ምልልስ ይዘናል። አቶ አንድ አለምም ይሁን ሌሎች የኢዜማ መሪዎች በውጭ ሀገር ከሚኖሩ ኢትዮጵያዊ ማህበረሰብ ጋራ ስለ ኢትዮጵያ ወቅታዊ ሁኔታ መወያየት፣ እኛ ለኢትዮጵያ መጻኢ እድል አስፈላጊው እንቅስቃሴ ምን አይነት ነው የሚለውን ለመወያየት በተለይ በተለይ ደግሞ በውጭ የሚኖሩ ኢትዮጵያኖች ያሏቸውን ሀሳቦች፣ ጥያቄዎች ለመስማት ከፓርቲው ጋር ቅርርብ ለመፍጠር ነው። የቀደሙት አቶ ከባዱ ሙሉቀን በላቸው። እርሳቸውን ተከትሎ የሰማቸዋቸው ደግሞ አቶ ታምራት ወርቁ ናቸው። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዓለም አቀፋዊ ጊዜያዊ የድጋፍ ኮሚቴ አስተባባሪዎች ናቸው። ወደ ኋላ ቃለምልልሳለን። አንደኛ ኢዜማ ዝምታ መርጧል የሚባለው እሱ ትንሽ መታረም ያለበት መረጃ ይመስለኛል። መሰረታዊ በሆኑ ጉዳዮች ላይ ኢዜማ የመንግስት ኃላፊዎችን ሊሆን ይችላል፣ ሌሎች በፖለቲካ ውስጥ ተሳትፎ የሚያደርጉ ሰዎች በሚመለከት ሊሆን ይችላል። በተለያዩ ጉዳዮች ላይ ኢዜማ አቋሙን የተለያዩ ጊዜ ግልጽ ሲያደርግ ቆይቷል። ክቡራትና ክቡራን አድማጮች ቀደም ሲል የሰማችሁት የአቶ ታምራት ወርቁን ድምፅ ነው በኢዜማ ምክትል ሊቀመንበር የውይይት መድረክ ዓላማ ላይ ለቪኦኤ ከተናገሩት የተወሰደ ነው። ምክትል ሊቀመንበሩ ዩናይትድ ስቴትስ ውስጥ እየተዘዋወሩ ናቸው በአሁኑ ጊዜ። አሁን ወደ አብይ ርዕስ እንሄዳለን። ህወሀት እንደ ድርጅትም ሆነ በአንዳንድ የአመራር አባሎቹ በተደጋጋሚ የሚሰጣቸው መግለጫዎች የተሳሳቱ ናቸው ሲል የኢህአደግ ምክር ቤት ጽሕፈት ቤት ዛሬ አስታወቀ። የህወሀት እርምጃ የድርጅት አሰራርና ዲስፕሊንን የጣሰም ነው ብሏል መግለጫው። መለስካቸው አምሃ ዝርዝሩን ይዘዋል። የኢህአዴግ ምክር ቤት ጽፈት ቤት ዛሬ በጽሑፍ ባሰራቸው መግለጫ ህዝባዊ ወያኔ ህርነት ትግራይ ህወሀት እና አንዳንድ አመራሮቹ በተደጋጋሚ በሚሰጧቸው መግለጫዎች ምክንያት ይህን መግለጫ ለማውጣት እንደተገደደ የሚገልጽ ይመስላል። መግለጫው እነዚህን ተደጋጋሚና ስህተት ናቸው ያላቸውን መግለጫዎች በተመለከተ በተለይ ኢህአዴግን ወደ ውህድ ኅብረ ብሔራዊ ፓርቲነት ለመለወጥ በሚደረገው ይለት እስከ ቅርብ ጊዜ ድረስ በግንባር ቀደምነት ሲመራው የነበረው ህወሀት አሁን አሁን እየወሰደ ነው ያለውን አቋም ይነቅፋል። እንዲያውም በተሳሳቱ መግለጫዎች ላይ መልስ መስጠት አስፈላጊ አይደለም በሚል እምነት ጉዳዩን በዝምታ ለማለፍ የተሞከረ ቢሆንም የተሳሳቱ መረጃዎች ተደጋግመ ሲወጡ ችላ ማለት ደግሞ ሕዝቡ ውስጥ መደናገር ሊፈጥር የሚችል መሆኑን ግምት ውስጥ በማስገባት ለሕዝቡ ጠቅላላ ያለ መረጃ መስጠት አስፈላጊ ሆኖ ተገኝቷል ሲል መግለጫው ይንደረደራል። አክሎም ህወሀት የሚሰጣቸው መግለጫዎች በሁለት መሠረታዊ ምክንያቶች ስህተት መሆናቸውን ይናገራል። የመጀመሪያው ስህተት የኢህአደግን የአሰራር ዲስፕሊን የሚጥስ እንደሆነም ይዘረዝርና ይህ የዲስፕሊን ጥሰት እንዲታረም የጽፈት ቤቱ መግለጫ ያስጠነቅቃል። ሁለተኛው ስህተት ነው የተባለው ደግሞ ከትናንት በስቲያ ህወሀት ያወጣውን የአቋም መግለጫ የሚመለከት ይመስላል። የምክር ቤቱ ጽፈት ቤት መግለጫ ህወሀት በተለያዩ መግለጫዎቹ ደጋግሞ የሚያነሳው ውህደቱ አህዳዊ መንግሥት ለመመሥረት የታቀደ አስመስሎ ማቅረብ ነው። ፓርቲው ወደ አንድ ወጥ ፓርቲ በሚቀየርበት ወቅት ብሔር ብሔረሰቦችና ሕዝቦች የራሳቸውን በራሳቸው የማስተዳደር መብታቸው እንደሚገፈፍና ፌዴራላዊ ሥርዓቱ ፈርሶ አህዳዊ ሥርዓት እንደሚመሠረት አድርጎ የሚያቀርበው ሐሳብ ለማደናገሪያ ካልሆነ በስተቀር ለመከራከሪያ የሚሆን ተጨባጭ ነገር የለውም ብሎታል። የኢህአዴግ ውህደት የፌዴራሊዝምን ሥርዓት የሚያፈርስ አድርጎ ማቅረብም ውሃ የሚቋጥር ክርክር አይደለም፣ ሲል የህዋትን መግለጫ አጣጥሮታል። መግለጫው በመጨረሻም የውህደቱ ሂደት ሁሉም እህት ድርጅቶች የሚያውቁትና ከስምምነት ለመድረስ ሥራ እየተሠራ እንደቆየ አስታውሶ ህወሓት ግን የውህደት አጀንዳውን አሁን ያለው የለውጥ አመራር በድንገት ያመጣው በሚመስል መልኩ ማቅረቡ ነው፣ ሲል የህዋትን መግለጫ በጽኑ ነቅፎታል። የጽህፈት ቤቱ መግለጫ ወደፊት በድርጅቱ አሰራር መሰረት ከዚህ ጉዳይ ጋር በተያያዘ መረጃዎችን ለኢትዮጵያ ሕዝብ እንደሚያቀርብ ቃል ገብተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከአሜሪካ ድምፅ ሬዲዮ እያዳመጣችሁ ያላችሁት የመጽሔት ዝግጅታችንን ነው። አሁን የሰማችሁት አብይ ርዕስ ነው። ወደ ትንታኔው እናልፋለን። ታክስ ይሰውራሉ፣ ህገወጥ ደረሰኞችን ይጠቀማሉ፣ ያትማሉ ያላቸውን 166 ድርጅቶች የገቢዎች ሚኒስቴር በይፋ አስታውቋል። የገቢዎች ሚኒስትር አዳነች አቤቤ የሰጡትን መግለጫ ተንተርሶ ፀሐይ ዳምጠው ተከታዩን ዘግባለች። ድርጅቶቹ ክትትል ሲደረግባቸው የቆዩ ታክስን ለመሰወርና ህገወጥ ተመላሽ ለመጠየቅ ህገወጥ ደረሰኞችን የሚጠቀሙ ሀሰተኛ ማንነት ያላቸው መሆናቸውን ተወከፍ ከሃምሳ አንድ ሚሊየን ብር በላይ ግብይት የነበራቸው ነገር ግን ባዶ ክሳራና ተመላሽ ከሚጠይቁ ድርጅቶች መካከል አስራ ስድስት ድርጅቶች በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሆነ የገቢዎች ሚኒስቴር ሚኒስትሯ ወይዘሮ አዳነች አቤቤ ገልጿል። አንድ ምሳሌ ብቻ ማንሳት ይቻላል። እዚህ ላይ በስሙ ቢኤምኢቲ የሚባል ፒኤልሲ ኬብል የሚያመርት ወደ አንድ ነጥብ አምስት ቢሊየን ገንዘብ አካባቢ ከሰር ያለው ብሎ እነኝህን ደረሰኞች በማቅረብ ለኦዲተሮቻችን አቅርቦ ማረጋገጫ እንዲያገኝ አድርጎ ግብር የማይከፍልበት ሁኔታ ብቻ ሳይሆን ሌሎች የከፈሉትንም ተመላሽ የሚጠይቅበት ሁኔታ ነበር። በሌላ በኩል ደግሞ የመረጃ ሰራተኞቻችን ባደረጉት ክትትል እና ባገኙት ጥቆማ መረጃ ማለት ነው አይደለም። አንድ ነጥብ አምስት ቢሊየን ሊከስር ስድስት መቶ ሰባ ሚሊየን የመንግስት ያልከፈለው የወቅቱ ግብር ያለበት መሆኑን ማረጋገጥ ተችሏል። አሁን በህግ ቁጥጥር ስር የዋሉ ወደ አስራ ስድስት የሚሆኑ ድርጅቶች አሉ። ለግጅቶች ደረሰኝ የሚሸጡ ህዝቡ እንዲያውቃቸው፣ ግብር ከፋዩ እንዲያውቃቸው ምንም አይነት በእነሱ ስም የሚቀር በደረሰኝ ወንጀል መሆኑን አውቀው እንዲታቀቡ ነው። በታማኝነት በወቅቱ ግብራቸውን ለሚከፍሉ ዜጎችም ምዝጋና ያቀረቡት ሚኒስትሯ ከ166 ድርጅቶች መካከል 136 ያህል ከ6 ቢሊየን 900 ሚሊየን ብር በላይ የገንዘብ ዝውውር ማድረጋቸውን በመረጃ ቋጥ ውስጥ መገኘቱን ገልጿል። ከብሔራዊ መረጃና ደህንነት እንዲሁም ከፌዴራል ፖሊስ ጋር በቅንጅት የህግ ማስከበሩን ስራ እየተሰራ መሆኑንም ድርጅቶች ምንም አይነት የሚሸጡት እቃ ወይም የሚሰጡት አገልግሎት የሌላቸው ሲሆን በሀሰተኛ መታወቂያ፣ በሀሰተኛ አድራሻ ፍቃድ ሳይኖራቸው ደረሰኝ ያሳተሙ የነበሩ መሆናቸውንም ገልጿል። ወይዘሮ አዳነች እቃም ሆነ አገልግሎት የማይሸጡ የሌላቸው በተግባርም የሌሉ ነገር ግን ደግሞ ደረሰኝ እያተሙ ልክ እንደ አቅራቢ አገልግሎት አቅራቢ ወይም ደግሞ እንደ እቃ አቅራቢ የሚሸጡ ድርጅቶች መኖራቸውን ለይተናል። ማለት ደግሞ ማንነታችን ለግብይት የሚያበቃ ነው ብለው የያዙትን መረጃ ጭምር ሀሰተኛ መረጃ አውጥተነዋል ማለት ነው። እነኚህ ድርጅቶች ደረሰኝ ይሸጣሉ ብቻ ሳይሆን፣ ከነሱ ደረሰኝ የሚገዙ አካላት ደረሰኙን በመጠቀም አንደኛ ሳይከሱ የሀሰተኛ ኪሳራ የሚያቀርቡ፣ ሁለተኛ አትርፈው እያሉ ምንም ገቢ እንዳላገኙ አድርገው ባዶ የሚያሳውቁ፣ ሶስተኛ ሌሎቹ የከፈሉትን ግብር በተመላሽ ተመልሰው የሚጠይቁና የሚወሱ ከእነኚህ ጋራ በመተባበር ኔትወርክ ፈጥረው የሚሰ የሚቀጠሩ። ሚኒስትሩ በባጀት አመቱ የመጀመሪያ ሩብ አመት ሀምሳ ሰባት ቢሊዮን ሶስት መቶ ሚሊዮን ብር ገቢ በመሰብሰብ ከእቅድ በላይ ማከናወኑን ወይዘሮ አዳነች አስታውሷል። ከአምናውም ጋር ስናነጻጽረው ወደ 13 ቢሊዮን የሚሆን ብልጫ አለው። ዋናው ና ትልቁ ለውጥ ነው የምንለው የግብር ከፋዩ ባህሪ እየተሻሻለ መምጣቱን በተመለከተ ነው። በዚህ ሩብ አመት የተሰበሰበው ገንዘብ የወቅቱ ግብር ነው የተሰበሰበው። በዋናነት ግብር ከፋዩ በፈቃደኝነት ወቅቱን ጠብቆ ያሳወቀው ና የከፈለው ገንዘብ ነው። በ18 የገቢዎች ጉምሩክ ቅርንጫፍ ጽህፈት ቤቶችም ከሀገር ውስጥ ገቢ 31.1 ቢሊዮን ብር ከውጭ ንግድ ቀረጥና ታክሲ 24 ነው 48.8 ቢሊዮን ብር እንዲሁም ከሎተሪ ሽያጭ 46.1 ሚሊዮን ብርና ከከፍተኛ ግብር ከፋዮች 21.3 ቢሊዮን ብር። ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ። ፀሐይን ለዘገባዋ እናመሰግናለን። ቀጣዩ ርዕሳችን አማራ ክልል ይወስደናል። የአማራ ክልል የደህንነትና የጸጥታ ምክር ቤት ሰሞኑን ይፋ ያደረጋቸው ክልከላዎችና ውሳኔ፣ መደበኛ የሆነ ወታደራዊ ፍልሚያ የለም ያሉት በቢሮ ኃላፊ ማዕረግ የአማራ ክልል ፕሬዚደንት ዋና የህግ አማካሪ አቶ መርሃ ጽድቅ መኮንን ጥቃት እየፈጸሙ የሚሰወሩ ኃይሎች ግን ችግር ሲፈጥሩ መቆየታቸውን አመልክተዋል። አቶ መራ ጽድቅ መኮንንን ባህር ዳር ስልክ ደውሎ ያነጋገራቸው እስክንድር ፍሬው ነው። ሰሞኑን ይፋ የተደረገው የአማራ ብሔራዊ ክልላዊ መንግስት የደህንነትና የጸጥታ ምክር ቤት የጋራ መግለጫ በተለያዩ የክልሉ አካባቢዎች ያጋጠሙ የጸጥታ ችግሮችን የዘረዘረ፣ ቀጣይ አቅጣጫዎችን የሚያስቀመጠ ነው። በማዕከላዊና ምዕራብ ጎንደር ዞኖች፣ በጎንደር ከተማ እንደዚሁም በቅማንት ብሔረሰብ አስተዳደር አካባቢ አጋጠሙ ያላቸውን የጸጥታ ችግሮች ጠቅሷል። በተለይም ከመስከረም 15 2012 ጀምሮ የተከሰተውን ግጭትና የደረሰውን ከፍተኛ ጉዳት አስረድቷል። ወቅታዊውን የጸጥታ ችግር መነሻ በማድረግም መከላከያን ጨምሮ የፌዴራል የጸጥታ ኃይል ማንኛውንም ሕጋዊ እርምጃ ወስዶ ቀጠናውን ወደ ተሟላ ሰላምና መረጋጋት እንዲያሸጋግር መመሪያ መተላለፉን አስታውቋል። መግለጫው የተላለፈውን መመሪያ በመከተልም የክልሉ የጸጥታና ደህንነት ምክር ቤት በማዕከላዊና በምዕራብ ጎንደር ዞኖች በጎንደር ከተማና በቅማንት ብሔረሰብ አስተዳደር ተግባራዊ የሚደረጉ ክልከላዎችንና ውሳኔዎችን ይፋ አድርጓል። በአስራ አንድ ክፍል በተዘረዘሩት ክልከላዎችና ውሳኔዎች ላይ ማብራሪያ እንዲሰጡኝ የክልሉን አንድ ከፍተኛ ባለስልጣን አነጋግሬ ያለሁ እኚህ የክልሉ ባለስልጣን በቢሮ ኃላፊ ማዕረግ የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት ዋና የህግ አማካሪ አቶ መርሃ ጽድቅ መኮንን ናቸው። ለአቶ መርሃ ጽድቅ በቅድሚያ ያነሳውላቸው ጥያቄ የክልከላዎቹና የውሳኔዎቹ ይፋ መደረግ የአስቸኳይ ጊዜ አዋጅ ነው ወይ የሚል ነው። ለዚህ ከሚሰጡት ምላሽ ይጀምራሉ። እንግዲህ አስቸኳይ ጊዜ አዋጅ የሚታወጀው በሁለት መንገድ ነው። አንዱ ክልሎች የሚያውጁባቸው ሁኔታዎች እንደ እነዚህ ያለት አይነት አይደሉም። የጤና ጉዳይ፣ የበሽታ መዛመት እንዲ የመሳሰለ ነገር ሲኖር ነው። ፌዴራል መንግስቱ ነው እንደዚህ ጸጥታ ነክ በሆነ ጉዳይ በሚኒስትሮች ምክር ቤት አማካኝነት የአስቸኳይ ጊዜ አዋጅ የሚያውጀው። ፕሮፐር ነው ለማለት አይቻልም ግን ያው ለሱ የቀረበ ለተወሰነ የጸጥታ መረጋጋት ሲባል የሚደነገግ እና የሚሰጥ መመሪያ ነው። ያው ከቃሉም መረዳት እንደሚቻለው ጠባዩን በተመለከተ ሊወራረስ ይችላል እንጂ ሙሉ በሙሉ የአስቸኳይ ጊዜ አዋጅ ነው ለማለት ያስቸግራል። ግን ዞሮ ዞሮ አሁን ከቅርብ ጊዜ ወዲህ አንድ የምታየው ነገር አለ። እንደዚህ ያለ ሰፋ ያለ የጸጥታ መናጋት በሀገሪቱ እየተፈጠረ በመምጣቱ ለሁሉም ነገር መደበኛውን የህገ መንግስት ስርዓት ተከትሎ የአስቸኳይ ጊዜ አዋጅ ከመደንገግ ይልቅ ቀለል ያሉ የማረሚያ ጊዜዎችን በመስጠት ነገሮችን የማረም ልምድ ልክ አሁን ኮማንድ ፖስት እዚህ ቆመ እዚያ ቆመ እንደምትለው አይነት ነ ከፊል በሆኑ አካባቢዎች መመሪያዎችን መስጠት እየተለመደ መጥቷል። አስቸኳይ ጊዜ አዋጅ ነው ለማለት አይቻልም፣ ግን ለሱ የቀረበ ነው ማለት ግን ብዙ የሚያስቸግር ነገር አይደለም። ለምን ያው የተወሰኑ ክልከላዎች ተደርገዋል፣ መብቶች ይያዛሉ። መሰረታዊ መብቶች ናቸው እነዚህ የሚያዙት መብቶች ያው የአስቸኳይ ጊዜዎች ውጤቱም ይኸው ስለሆነ ዝሮ ዝሮ በኢፌክት ወደዛ የቀረበ ነው ማለት ይቻላል። የሰሞኑ ውሳኔ ዋነኛ መነሻ በተጠቀሱት የክልሉ አካባቢዎች የቀጠለው የጸጥታ ችግር መሆኑን አቶ መርሀ ጽርቅ አስታውሰዋል። ገባ ወጣ እያለ የሚያጋጥም የጸጥታ ችግር መኖሩን ነው ያብራሩት። እንግዲህ መደበኛ የሆነ የወታደራዊ ፍልሚያ አይካሄድም እዚህ አካባቢ ምንድን ነው እየመቱ መጥፋት፣ እያጠፉ መብረር ወይም መሰወር በሚመስል መንገድ ነገር ግን ረዘም ላለ ጊዜ የጸጥታ መናጋት የሚፈጥሩ ግጭቶች ተከስተዋል። ይህን አስከብራለሁ ብሎ የአካባቢው ጸጥታ ኃይል በሚንቀሳቀስበት ጊዜ ደግሞ በቅኝት ላይ እያለ ለምሳሌ በዚሁ የጸጥታ ኃይል ኃይል ላይ አልፎ አልፎ ትንኮሳዎች ተሰንዝረዋል። እነዚህ ትንኮሳዎች በተራ ሽፍታ ከሚከናወኑት ወይም ደግሞ በመደበኛ መንገድ ከሚደረጉት ዝርፊያዎች ወጣ ያሉ ናቸው። ተሽከርካሪ አቁሞ ማዝረፍ ነገር አለ። የጸጥታ ኃይሉን በከፍተኛ ደረጃ የመጋፈጥና ለምሳሌ መጥቶ የመጥፋት ነገር አለ። በዛ ላይ ደግሞ ሰላማዊ በሆኑ ነዋሪዎች ላይ የሚደርሱ ግድያዎችም ጥፋቶችም አሉ። አውራ ጎዳናዎችና ና መጋቢ መንገዶች ይዘጋሉ፣ ትምህርት ቤቶች ይዘጋሉ። እንዲህ አይነት ሁኔታዎች መከሰት ከጀመሩ ቆይተዋል። አቶ መርሃ ጽድቅ በተጠቀሱት አካባቢዎች ለተፈጠሩ የጸጥታ ችግሮች ተጠያቂ የሚያደርጉትም የቅማንትን ማህበረሰብ የማንነትና የውስጥ አስተዳደር ጥያቄ መጠቀሚያ በማድረግ ይንቀሳቀሳሉ ያሏቸውን ሀይሎች ነው። ይህን መንጠልጠል ለመንጠላጠያ በማድረግ ትንሽ ያው አካባቢው ጠራፋማ እንደመሆኑ መጠን ከፍተኛ ደረጃ የህገወጥ የጦር መሳሪያዎችና ጥይቶች ይዘዋውሩበታል። ይሄንን ተጠቅመው አካባቢውን በቀጥታ ረዘም ላለ ጊዜ በመደበኛ መንገድ ለማወቅ የተነሳሱ ሀይሎች ያሉ በሚመስልበት መንገድ ጥፋት ባለው ሁኔታ የጨመረ የመጣ የጥፋት እርምጃ አለ እና ይሄንን የጥፋት እርምጃ መሰረት በማድረግ እንግዲህ በራሱ አቅም ክልሉ ሊያደርግ የሞከረውን ሞክሯል። አልፎ አልፎም እንደው ገባ ወጣ በሚል አይነት መንገድ ሆነ እንጂ የመከላከያ ሀይል አባላትም ቢሆን ጣልቃ የገቡባቸው አጋጣሚዎች አሉ። ነገር ግን ሁለቱም ሶስትም ጊዜ አሁን በቅርብ የተከሰተውን ጀምሮ ከፍተኛ ጥፋት እየደረሰ ነው። የቤት ቃጠሎ ደርሰዋል። በከፍተኛ ደረጃ ብዙ ቤቶች ብዙ ሰዎች ተፈናቅለዋል። ከዛም አልፎ ሰዎች በጣም በጸያፊና በአካባቢው ልማዳዊ ባልሆነ መንገድ ተገለዋል እና እንግዲህ የተወሳሰበ ነው። መነሻው በአይነት ግጭት ይዳርጋል ባይባልም እዚህ ከቅማንት አስተዳደር ጋር የተያያዘ ጥያቄ ነው። እንግዲህ የቅማንት ብሔረሰብ አስተዳደር አንዱ አካባቢ ነው። ከዚህ ውስጥ ስልሳ ዘጠኝ ቀበሌዎችን ይዞ አሁን ለመጨረሻ ጊዜ እንዲደራጅ ሙከራ እየተደረገበት ያለ ነው። ነገር ግን ከዚህ ከጎንደር ጀምሮ እስከቡ መስመሮች ናቸው እነዚህ እና እነዚህን ሁሉ ወጥሮ በመያዝ እንዲሁ አካባቢውን የማመስ እና መንግስትን ስራ የማስፈታት በዚህ ብቻ ተጠምዶ አካባቢውን እንዳይቆጣጠር የማድረግ ህልምም ፍላጎትም ያላቸው ሀይሎች ከጀርባ የሚያንቀሳቀሱት በሚመስል አይነት መንገድ። ምክንያቱም ሌላም ቦታ የማንነት ጥያቄ ይነሳል፣ እዚህ ብቻ አይደለም። በአርጎባ ተነስተው ተመልሰዋል። በሌሎች አካባቢዎችን እንግዲ ተመሳሳይ ጥያቄዎች ይነሳሉ ና ይህኛውን ለየት ያደረገው በከፍተኛ ደረጃ በትጥቅና በመሳሪያ የሚታገዝ እንቅስቃሴ መሆኑ ነው እና ደግሞ በህዝቡ ውስጥ ነው ና የሚከናወነው። አንዳንድ ጊዜ ከህዝብም ጋር በቀጥታ ያላትምሀል እና በአማራ ና በቅማንት ህዝቦችም አላስፈላጊ የሆኑ ግጭቶችን ለማስፋፋት ጥረት የተደረገበት የሚመስል ደግሞ አሁን አሁን ደግሞ ጭራሹን ክልሉን አቅሙን በሚፈታተን ደረጃ እስከ ከተማው እስከ ዋና ከተማው ድረስ እስከ ጎንደር ድረስ፣ ያው ጎንደር ትልቅ ከተማ ነው፣ ታሪካዊ ከተማ ነው። እስከሱ ድረስ ለማድረስ ሙከራዎች እየተደረጉ ስለ ነበር እንግዲህ ይህን የማስታገስ ጉዳይ አሁን በፍጹም ችላ ሊባል የሚገባ አይደለም የሚል የመንግስት አቋም የተገለጸበት ነው። እንግዲህ ያው የተሰጠ የተባለው መመሪያ አቶ መርሀ ጥርቅ፣ እንግዲህ የአማራ ብሔራዊ ክልላዊ መንግስት አቋም ይታወቃል። አሁን በገለጿቸው ነገሮች ላይ ተጠያቂ ናቸው ወይም ከጀርባ አሉ የሚላቸውን ወገኖችን በስም እስከ መጥራት የገለጹ አስተያየት አካላት በህግ ጭምር እንዲጠየቁ መወሰኑን የሚገልጹ መረጃዎች በተለያዩ መንገዶች ሲወጡ አይተናል ሰሞኑን እና፣ ይሄ እውነት ነው ወይ? ከነኚህ ክልከላዎች በተጨማሪ እነዚህ እነዚህ አካላት በህግ ይጠየቁ የሚልም ወስድ ናቸዋል? ትክክል ነው ትክክል ነው። እንግዲህ ምንድን ነው አስራ አንድ ነጥቦች ናቸው የያዙት። አንደኛው ነጥብ አሁን ያነሳው ነው። ምክንያቱም አሁን እዚህ ውስጥ መቼስ በህዝብ ውስጥ የሚደረግን እንቅስቃሴ ሁሉንም ጥፋተኛ ልታደርገው አትችልም። እንደውም በተቻለ መጠን እንዲህ ያለውን ነገር በጣም በግትርነት ሄደህ ሁሉንም እጠይቃለሁ ማለት ስለማትችል አቅም በፈቀደ መጠን እንግዲህ የሰው ህይወት ስለጠፋ ዘግናኝ ወንጀሎች ስለተፈጸሙ የሰው ልጅ በቁመናው ተቆራርጦ የሚሞትበት አይነት መንገድ ስለታየ ና ይሄ ደግሞ በጣም አጸያፊ ነው። ሰዎች ተለይተው ማንነታቸው ተጣርቶ እንደዚህ ባሉትና ወጣ ያለ ወንጀል እጃቸው በገባበት ባለፈበት ሰዎች ላይ የሚመንትን እርምጃ አካል ተወስቶ አስተባባሪ ኮሚቴ የሚባል ነበር። ዞሮ ዞሮ ይህንን የማንነት ጥያቄ ህዝብን ወክሎ ሲያንቀሳቅስና ከመንግስት ጋር ሲደራደር የቆየው ነገር ግን ሁሉም የኮሚቴ አባላት ሳይሆኑ አንዳንዶቹ ዝም ብለው በጽንፈኝነት ማስተባበሪያ ጽሕፈት ቤታቸውን እስከ ጎረቤት ክልል ድረስ የፋይናንስ ድጋፍ እያገኙ እንግዲህ ለዚህም አሁን ማስረጃዎችም ተይዘዋል። የሚጠቀሙባቸውን መሳሪያዎችም ስታይ ይሄ እንግዲህ በጸጥታ ኃይሎች የተያዙትን መረጃዎችም ስትመለከት እንደ ተራ ሽፍታ ወይም የአካባቢ ተንቀሳቃሽ ይይዘዋል ተብሎ ከሚገመት ነፍስ ወከፍ መሳሪያ በላይ የሆነ ለመትረየስ፣ እንደ ስናይፐር፣ እንደ የመሳሰሉ ከበድ ከበድ ያሉ ሄቪ አርቲለሪ የምትላቸው አይነት በመከላከያ እጅ መያዝ የነበረባቸው መሳሪያዎች እንደነዚህ ባሉ ሰዎች እጆች ተይዘው ሲተኮስባቸው፣ ሰው ሲሞትባቸው፣ ሲቆስልባቸው ተገኝቷል። በቢሮ ኃላፊ ዋና የሕግ አማካሪ ከሆኑት አቶ መርሃ ጽድቅ መኮንን ጋር ያደረግኩት ቃለ መጠይቅ ሰፋ ያለ ነው። በሌላ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው። ከምሽቱ ሶስት ሰዓት ተኩል ነው አዲስ አበባ ላይ አሁን በ 19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በቀጥታ የሚተላለፍላችሁ ስርጭት ይቀጥላል እስከ ምሽቱ 4 ሰዓት በአህዱ ራዲዮ 94.3ና በፌስቡክ ላይቭ አት ቪኦኤ አምሃሪክን በቀጥታ ልታደምጡን ትችላላችሁ። የሶማሌ ተወላጆች ከአፋር ክልል የሚነሱ ታጣቂዎች ያደርሱብናል ያሉትን ጥቃት ለማውገዝና ፌዴራል መንግሥት ጣልቃ እንዲገባ ለመጠየቅ እንዲሁም የአፋርና ሶማሌ ግጭትን በተመለከተ ሚዛና ያልሆኑ ዘገባዎችን ያወጣሉ ያሏቸውን መገናኛ ብዙሃን ለማውገዝ ዛሬ ሰልፎተዋል። በሌላ በኩል ደግሞ ጠቅላይ ሚኒስትር አብይ አህመድ የሶማሌና አፋር ክልሎች ርዕሳነ መስተዳድርን አወያይተዋል። ዛሬ አዲስ ቸኮል ተጨማሪ አለው። የሶማሌ ወጣቶች ማህበር ወይም በርበርታ ማህበር እንዳስተባበረው በተነገረለት ሰልፍ ላይ ወጣቶች ልዩ ልዩ መፈክሮችን ይዘው ወደ ድሬዳዋ መንገዶች ወጥተዋል። ስለ ሰልፉ ዓላማ የተናገሩት የሰልፉ አስተባባሪ እና የሶማሌ ወጣቶች ማህበር ወይም በርበርታ ሊቀመንበር ዶክተር አብዱላይ ጣይር ሰልፉን ማካሄድ ያስፈለገው የሶማሌ አርብቶ አደሮች ደህንነት እንዲጠበቅ ለመጠየቅ ነው ብለዋል። ያው ነዛሬ ሰልፉ ወጣቱ፣ እናቱም፣ ወጣቷም፣ ሴቷም፣ ሁሉም ዛሬ በዚህ ያያችሁ ሰልፉ የሆነ የንጹህና የአርቶደር የሶማሊያ አርቶደር የደሙ እንዲቆም ብቻ ነው። ወንድማሞቻችን በሰላም እንዲኖሩ ነው። ድንብራቸው ደግሞ በሰላም እንዲቆዩ ነው። አፋር ደግሞ እኛ ወንድማሞች ነው። እኛ የምንለው ግን እነሱ የወንድማምነት ድንብር አለፉትና ህዝብ መጨፍጨፍ፣ ዜጋ ማፋና፣ የሰው መሬት ወረራ አለ፣ ብዙ ነገሮች ይታያል። እነዛ መንግስት እንዳይጠይቃቸው በፕሮፓጋንዳ ያስመለከተ ሰልፍ የሆነ ትላንትና በሰመራ ተካሄደ። የእኛ ሰልፍ ፕሮፓጋንዳ ሳይሆን እውነታዊ ነገ ነገር እንዲያውቅ ነው መንግስት ጣልቃ ገብቶ እውነታዊ እንዲደርስ ነው። ከዚህ ባሻገር የመገናኛ ብዙኃንን በተለይም መንግስታዊ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለይም የኢትዮጵያ ቴሌቪዥንና የኢሳት ቴሌቪዥን ጣቢያዎች በአብዛኞቹ ሰልፈኞች በተደጋጋሚ ሲወገዙ ነበር። አብፈታ ሙሴ ይባላለሁ። ይህንን የፕሮፓጋንዳ ደግሞ በኢቢሲና በኢሳት ቲቪ የሚለቀቀው አሉባልታ ነገር እንዲያቆሙ ምክንያቱም ኢትዮጵያ አንድ ነን ብሔርም አንድ ነን፣ ለሁሉም አንድ መሆን ብቻ ነበረባቸውና መግለጫ ያው ለሁለት ተካፍሎ ለአንድ ብሔር ማገዝ ጥሩ አይደለም ምለው ይህንን እንዲያቆሙ ነው ምለው በኢሳት ሰዓት ና በኢቢሲ የሚዘገቡት በአልቦታና በውሸት በፕሮፓጋንዳ ነው። ሰው ሞቷል፣ አፋር ተጨፍጭፏል የሚሉትን ይሄ ውሸት ነው ምለው በዛሬው ዕለት ከድሬዳዋ ባሻገር በሽኒሌ ከተማም ሰልፉ መካሄዱ ያገኘነው መረጃ ያመለክታል። የሶማሌና የአፋር ክልሎች የሶማሌና የአፋር ክልሎች በተለይ ካለፈው ዓመት ታህሳስ ጀምሮ በተደጋጋሚ ግጭቱ ሲገቡ የቆዩ ሲሆን በዚህም አንዱን ሌላውን ሲያወግዝ ቆይቷል። በሁለቱ ክልሎች መካከል የተካሄዱ በርካታ ግጭቶች የሚዲያ ሽፋን ያላገኙ ቢሆንም ባለፈው ሳምንት ቅዳሜ የአፋር ክልል መንግስት 17 ንጹዋን የክልሉ ነዋሪዎች በታጣቂዎች ተገድለውብኛል ማለቱን ተከትሎ ጉዳዩ ሀገር አቀፍ ትኩረትን ስቦ ቆይቷል። ሆኖም የሶማሌ ክልል በተጠቀሰው ዕለት ሰላሳ የክልሉ ነዋሪዎች በአፋር ታጣቂዎች ተገድለውብኛል ሲል በማግስቱ መግለጫ ሰጥተዋል። የግጭቱ ስፍራዎች አብዛኞቹ ከመንገድ የራቁ በረሃማ አካባቢዎች በመሆናቸው ስለ ድርጊቱ ማረጋገጫ የሚሰጥ ሶስተኛ ወገን ማግኘት አስቸጋሪ ሆኗል። ሆኖም ባለፈው ሮብ የፌዴራል የሰላም ሚኒስትር አጣሪ ቡድን ወደ ስፍራው መላኩን አስታውቆ ነበር። በዛሬው ዕለትም ጠቅላይ ሚኒስትር አብይ አህመድ ከሰላም ሚኒስትሯ ሙፈራያት ካሚል እና ከመከላከያ ሰራዊቱ አባላት ጋር በመሆን የሶማሌ ክልል ፕሬዚዳንት ሙስጠፌ ኡመር እና የአፋል ክልል ፕሬዚዳንት አወል አርባን ማነጋገራቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ሆኖም ውይይቱ የሰላም ሚኒስትሯን የመስክ ቅኝት ውጤት የያዘ መሆን አለመሆኑ እንዲሁም በውይይቱ የተነሱ ዝርዝር ሀሳቦች ምን ምን እንደሆኑ የተባለ ነገር የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን እናመሰግናለን። አሁን ወደ መቀሌ የትግራይ ክልል ምክር ቤት አምስተኛ ዘመን አሥራ ሰባተኛ መደበኛ ጉባኤውን ጀምሯል። ጉባኤው እስከ ነገ የሚቀጥል ሲሆን የክልሉ የ2012 የስራ ዕቅድ በምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ቀርቦ ውይይት እየተካሄደበት ይገኛል። ምክትል ርዕሰ መስተዳደሩ ባቀረቡት እቅድ በዚህ ዓመት በክልሉ ሰላም ተጠብቆ እንዲሄድ እንደሚሰራ ገልጸው፣ የክልሉ ጸጥታ ኃይል ክልሉ ለሚኖር ሁለንተናዊ ተልዕኮ ብቁ ሊሆን ይገባል ብለዋል። ሙሉጌታ ጽብሃ ዘገባውን አድርሶናል። የትግራይ ክልል ምክር ቤት እያካሄደው ባለው በዚህ መደበኛ ጉባኤም የክልሉ የ2012 በጀት ዓመት ዕቅድ በትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ቀርበዋል። የክልሉ ሰላምና ደህንነት ተጠብቆ እንዲቀጥል ይሰራል። በዚህም ህዝብ እያደረገው ያለው ድጋፍ አጠናክሮ ሊቀጥል ይገባል ብለዋል። ይህ አመት ለህገ መንግስቱና ፌዴራላዊ ስርዓቱን ወሳኝ አመት ነው በማለትም ገልጸዋል። አቴና ዘለና አመት ወሳኝ አመት መሆኑ መስላት የድል አሁን ገብተንበት ያለውን አመት ወሳኝ አመት መሆኑ መረዳት ያስፈልጋል። በህገ መንግስታችንና ፌዴራላዊ ስርዓታችን ውሳኔ የሚደረስበት አመት ነው። የእኛ ዝግጅት ካለፈው በተሻለ እንዲጠናከርና በህዝባችን ህልውናና ደህንነት እንዲሁም በስርዓታችን ላይ የሚመጡ ጥቃቶች ለመመከት ሁላችንም ብቁና ዝግጁ ልንሆን ይገባል ነው ያሉት። ሰላም ለማህበረ ኢኮኖሚያዊ እንቅስቃሴ መሰረት ነው ያሉት ምክትል ረዕሰ መስተዳድሩም በትግራይ ዋስትናው የተረጋገጠ ሰላም እንዲኖር የጸጥታ መዋቅሩ ለሁሉም ተልእኮዎች ብቁ ሊሆን ይገባል በማለት ተናግሯል። በክልሉ የመልካም አስተዳደር ችግር በዚህ ዓመት ለመፍታትም ትኩረት ተደርጎ ይሰራል ያሉት ዶክተር ደብረ ጽዮን በትግራይ ከ20 ዓመታት በላይ የቆየውን የወረዳ አስተዳደር መዋቅሮች በጥናትና ምርምር ተደግፎ የማስተካከል ስራ ህዝብ ከተወያየበት በኋላ በምክር ቤቱ ጸድቆ በዚህ ዓመት ወደ ስራ ይገባል ብለዋል። በልማት በኩልም በዚህ አመት በክልሉ 10.6 በመቶ እድገት ለማስመዝገብ ታቅዶ እየተሰራ መሆኑን ነው የገለጹት። በሴቶች እያጋጠመ ያለውን ፆታዊ ጥቃት ለመከላከል በዚህ አመት ጥረት እንደሚደረግ ነው ምክትል ርዕሰ መስተዳደሩ የተናገሩት። አብ ደቂ ኣንስትዮ ዝበፅሕ ፀገም ብፍላይ ምስ ፆታዊ ጥቃዓት በሴቶች ላይ የሚደርስ ችግር በተለይ ፆታዊ ጥቃት ለሚፈጽሙ በህግ ተንተርሰን አስተማሪ እርምጃ መውሰድ አለብን። በስራ ላይ ደግሞ የሚታይ ለተመሳሳይ ስራም እኩል ክፍያ አለመክፈል ያሉ ችግሮች እንዲሁም በፖለቲካና ኢኮኖሚያዊ ተጠቃሚነት ያሉ እንቅፋቶች በእቅዳችን አስገብተን በዚህ አመት በተለየ መልኩም የሴቶች ተጠቃሚነትና ተሳታፊነታቸውን ለማሳደግ እንሰራለን ብለዋል። በዛሬው ዕለት የተጀመረው ጉባኤው ባለፈው ዓመት ተጠሪነቱ ወደ ምክር ቤቱ እንዲሆን የተወሰነው የትግራይ መልሰ ማቋቋም ድርጅት ትዕምት የ2012 እቅድ ይቀርባል። እንዲሁም የክልሉ ዋና ኦዲተርና ጠቅላይ ፍርድ ቤት እቅዶች የምክር ቤቱ አባላት ተወያይተው ያጸድቃሉ ተብሏል። ጉባኤው በነገው ዕለት እንደሚጠቃለል የወጣው መርሃ ግብር ያሳያል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም አመሰግናለሁ ሙሉጌታ፣ ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የደቡብ ኢትዮጵያ ክልል ምክር ቤት ጉባኤ የሲዳማን ውሳኔ ሕዝብ ለማስፈጸም ያስችላል የተባለውን የሕግ ማዕቀፍ በአብላጫ ድምፅ አጽድቋል። ሲዳማ በክልልነት የሚደራጅ ከሆነ ሐዋሳ ከተማ ተጠሪነቱ ለሲዳማ ክልል ሆኖ በሚቀረውም ክልል ዋና ከተማነት እንዲቀጥል የንብረት ክፍፍልና የሥልጣን ሽግግርን በሚቀጥሉት ዐሥር ዓመታት ውስጥ እንዲፈጸም የሚደነግገው ማዕቀፍ በ168 ድጋፍ በ55 ተቃውሞና በ23 ተዓቅቦ ጸድቋል። የምክር ቤቱ ጉባኤ የ14 አዳዲስ ካቢኔ አባላትን ሹመትም አጽድቋል። ዮናታን ዘብዴዎስ ከሐዋሳ ተጨማሪ አለው። ዛሬ የተጠናቀቀው የደቡብ ክልል ምክር ቤት ጉባኤ በክልሉ መስተዳደር ምክር ቤት በቀረበው የውሳኔ ሀሳብ ላይ የምክር ቤቱ ሕዝብ እንደራሴዎች ባልተለመደ መልኩ ሰፊና የሀሳብ ልዩነት የተስተዋለበትን ውይይት አድርገዋል። የውሳኔው ሀሳብ የሲዳማ ብሔር ውሳኔ ሕዝብ ለማስፈጸም ያስችላል የተባለው የህግ ማዕቀፍ ሲሆን መነጋገሪያ የሆነው የአዋሳ ከተማ እስከ ሁለት የምርጫ ዘመናት የሁለቱም ክልል መቀመጫ ሆነው መቅረቡ የንብረት ክፍልና የስልጣን ሽግግር ጊዜን የተመለከቱ ጉዳዮች ናቸው። ሀሳባቸውን ከሰነዘሩ የምክር ቤት አባላት ውስጥ አንዱ የሆኑት አቶ ሀሳ መሀረሶ የሚከተለውን ብሏል። አስር አመት እንዲቆይ ታሳቢ ያደረገው መነሻ ምንድን ነው? ግልጽ መሆናል። ምንድን ነው ታሳቢ ያደረገው አስር አመት? እዚህ አስገዳጅ ሁኔታዎች ካሉ መብራራት አለባቸው። በእነዚህ አስር አመታት ውስጥ ከተማዋን ማን ያለማታል? የሽግግር ጊዜው ረዝሟል የሚሉና የሀብት ክፍልስ መቼ ይጠናቀቃል የሚሉ ሀሳቦች በጥያቄ መልክ ቀርበዋል። የምክር ቤቱ አባል ወይዘሮ ኢቴነሸ ሊያስ የአንድ ክልል ርዕሰ ከተማ ሆና ነው አሳ እየተመራች ቆየችው ያል ያ ላያስቸግር ይችላል። አሁን ግን የሁለት ክልል ርዕሰ ከተማ መሆን በሁለት ክልል የመልማት አክሰሱ ይኖራታል ወይም ወይ ምንድን የታሰበው? የክልሉ ምክትል ሊሰ መስተዳደር አቶ ሬስቱ ይርዳ ማብራሪያ ሲሰጡ የሲዳማ ክልልነትን ጥያቄ ስናስፈጽም የሁላችን ማብሮነትና ተጠቃሚነትን በሚያረጋግጥ መልኩ መሆን ይገባዋልም ብሏል። ተጨማሪ ጊዜ ተሰጥቶ በማስፈጸሚያ የህግ ማዕቀፍ ላይ ሰፊ ውይይት ማድረግ አለብን ተብሎ ከምክር ቤቱ ለተነሳውም ጥያቄ ኃላፊነቱን የወሰደው ብሔራዊ ምርጫ ቦርድ የህግ ማዕቀፍ ተዘጋጅቶ ቶሎ እንዲቀርብለት በመጠየቁና በዚህ ምክንያትም ተጨማሪ ቀን መራዘም ስለሌለበት ከዚህ በላይ መቆየት አንችልም ብሏል። ርዕሰ መስተዳደሩ የተሰጠው የሽግግር ጊዜ ረጅም ነው ተብሎ ለቀረበው ሐሳብና ነባሩ ሲባል ሲገለጽ የነበረው የደቡብ ክልል ማዕከል የት ይሆናል ለሚለው ጥያቄም የሚከተለውን ምላሽ ሰጥተዋል። ንግግር ወቅትን በተመለከተ ሁለት ነገሮች ተነስተዋል። አንዱ ለምን ይቆያል ነው። ሌላው ደግሞ እንዴት ይቆያል የሚል ሽ ተነስተዋል። በነገራችን ላይ የመቆየቱ ጉዳይ በነባሩ ክልል ምክክር የምናደርግባቸው ብዙ ጉዳዮች አሉ። የንብረት ክፍል ጉዳይም በሚቀመጠው ሕጋዊ አካሄድ ይፈጸማል ነው ያሉትም ከንብረት ጋር በተያያዘ የሚነሳው በክልሉ ባለቤትነት ያሉ ንብረቶች ሐዋሳ ከተማ ላይ አለ። በክልሉ በብዙ ከተሞችም አለ። በብዙ አካባቢዎችም አለ። ስለዚህ የክልሉ ንብረት ሲሆኑ ወይም በክልሉ ባለቤትነት ያሉ ስላልን እዚህ ላይ ብዙ መወዛገብ የለብንም። ሳይንስም ስለሆነ ማለት ንብረቱ እንዴት ይለያል፣ እንዴት ይገመታል፣ እንዴት ይሄዳል የሚለው ደግሞ አገራችን ውስጥ ንብረት ስለሚገመትበት ግና አሰራር ተከትለን ይፈጸማል ብለን ያልነው ስለሆነ ለማንም ጉዳት የሚያስከትል ስላልሆነ እዚህም ላይ ብዙ ጉዳይ አድርገን ባንወስደው። የአዋሳን ከተማ በተመለከተም የሚከተለውን ተናግሯል። የአዋሳ ከተማን በተመለከት ጊዜ ጀምሮ የክልልነት ስያሜ ይዞ በሰፈረበት መልክዓ ምድር በሕገ መንግስቱ መሰረት የሚቋቋም ሆኖ ሆኖ ከነባሩ ክልል ጋር በጋራ የሚጠቀሙ ይሆናል ተብሎ ቢቀመጥ ሁለቱንም ማኔጅ የሚያደርግ ስለሆነ ብዙ ችግር አይኖረውም ለማለት ነው። የምክር ቤቱ አባላት ሰፊ ውይይት ካደረጉ በኋላ የሲዳማ ዞን ለማክልነት የምደራጅ ከሆነ የአዋሳ ከተማ ተጠርነቱ ለሲዳማ ክልል ሆኖ እስከ ሁለት የብሔራዊ ምርጫ ዘመናት የሁለቱም ክልሎች ከተማ እንዲሆነና የንብረት ክፍልና የስልጣን ሽግግርም በሚቀጥሉት አስር ዓመታት ውስጥ እንድፈጸም በምክር ቤቱ ጸድቋል። ቀረበው የውሳኔ ሀሳብ ወይንም ሞሽን ቁጥር አስራ ሶስት ሁለት ሺ አስራ ሁለት ሆኖ በሀምሳ አምስት ተቃውሞ በሀያ ሶስት ድምፅ ታቅቦ በመቶ ስልሳ ስምንት ወይንም በአብላጫ ድምጽ ጸድቋል። ከዚህ በተጨማሪ ጉባኤው በዛሬው ውሎም የክልሉን የካቢኔ አባላት መልሶ ለማደራጀት ተሻሽሎ ወቅ ሲሆን ከዚህ በፊት 19 የነበረውን የክልሉን ካቢኔ አባላት ቁጥር አዲስ ከተጨመሩት ጋር ወደ 22 ከፍ ተደርጓል። ምክር ቤቱ የአዳዲስ 14 ካቢኔዎችን ሹመት ያጸደቀ ሲሆን ለተክ ተጠናቋል። ለአሜሪካን ድምጽ ራዲዮ፣ ዮናታን ዘብዲዮስ ሀዋሳም አመሰግናለሁ። ዮናታን ለዘገባው ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። እስከ ምሽቱ አራት ሰዓት። አሁን የፕሮግራም መልእክት አለን። ተወሰኑ አራት ቀበሌዎች ላይ በተባለው የቤት ቃጠሎ አለ። የቤት ቃጠሎ ግን በተባለው ልክ አይደለም። እንግዲህ እነዚህ ቃጠሎች በሁለቱም ወገን በኩል ነው ጉዳቱ የደረሰው። አማራና ቅማንት አሁንም አልተጣላም፣ ለወደፊትም አይጣላም። በቅማንት ህዝብ ላይ ግን ይህ አይነት ግፍ የሚፈጽሙት ሙሉ የአማራ ክልል ባለስልጣናት እንኳን የማንልበት ደረጃ ነው ያለው። የአማራ ክልል ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ባንቲሁን መኮንንና የቅማንት ዲሞክራሲያዊ ፓርቲ የህዝብ ግንኙነት ምክትል ኃላፊ አቶ ይርጋ ተሻገርን ድምፅ ነው የማችሁት። ነገ ከሚቀርበው ሰፋ ያለ ፕሮግራም የተቀነጨበ ነው። ተከታተሉን። እየተከታተላችሁ ያላችሁት ወደ ተከታዩ ቅንብራችን እናልፋለን። አመራሩ የለውጡን ሂደት ተረድቶ መምራት በሚችልበት ሂደት ላይ መወያየቱን የኦሮሚያ ዲሞክራሲያዊ ፓርቲ ጽህፈት ቤት አስታውቋል። ማዕከላዊ ኮሚቴው የፓርቲው ስኬቶችና ደካማ ጎኖች ባላቸው ላይ መወያየቱም ተገልጿል። ሙክታር ጀማል የኦዴፓ ጽህፈት ቤት ኃላፊ አቶ አዲሱ አረጋን አነጋግሯል። በጣም ነው የማመሰግነው። አቶ አዲሱ አረጋ የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ ይህን ቃለ መጠየቅ ለማድረግ ፈቃደኛ በመሆኖ በአሜሪካን ድምፅ አድማጮች ስም በጣም አመሰግኖታለሁ። እኔም በጣም አመሰግናለሁ። አቶ አዲሱ፣ ሰሞኑን የኦዲፒ ማዕከላዊ ጽህፈት ቤት ስብሰባ ላይ ወይ ደግሞ ውይይት ላይ ነው የቆየው። ምን ነበር ድርጅቱ በጥልቀት የተወያየበት እና የያዘው አጀንዳ? ዋና ዋና አጀንዳዎቹ አንደኛ ያለፈው ጊዜ የፓርቲና የመንግስት ስራ አፈፃፀምን መገምገም ነው። ከዚህ አኳያ ባለፉት ጊዜያት በተለይ ባለፈው አንድ ዓመት የነበሩ ዋና ዋና ጥንካሬዎችና ድክመቶች በደንብ ተነቅሰው ወጥተው ቀጣይ አቅጣጫዎች ተቀምጠውበታል። በዚህ የግምገማ ወቅትን በተለይ ከኦሮሞና ከኦሮሚያ ህዝብ አኳያ የህዝባችን አንድነት ከጊዜ ወደ ጊዜ እየተጠናከረ እየጎለበተ መምጣቱ መንግስት፣ ፓርቲ ለሚያደርግለት ጥሪ የሚሰጠው ምላሽ እየተሻሻለ ላይ የጎለበት መምጣት እንደ አንድ ጥንካሬ ገምግሟል። ሌላው ከዲሞክራሲ ምህዳር መስፋት ጋር ነው። በርካታ በተለያየ ምክንያት እስር የነበሩ የፖለቲካ እስረኞች መፈታታቸው፣ የትጥቅ ትግልን አማራጭ አድርገው ሲንቀሳቀሱ የነበሩ የፖለቲካ ተቋማት ወደ ሀገራቸው ተመልሰው ሰላማዊ ትግልን ለማድረግ እንቅስቃሴ መጀመራቸው፣ ሀሳብን በነጻነት የመግለጽ በነጻነት የመደራጀት መብት መከበሩ ይሄ በጣም እንደ አንድ በጎ ጅምር እንደ ጥንካሬ የታየ ጉዳይ ነው። ዲሞክራሲም በተለይ በሀገራችን ተጠናክሮ ጎልብቶ ተቋማዊ ሆኖ እንዲሄድም ለማድረግ በርካታ ሪፎርሞች፣ የዲሞክራታይዜሽን ሪፎርሞች መጀመራቸው ይህም ተጠናክሮ መቀጠል እንዳለበት እንዳንድ ጠንካራ አፈጻጸም የታየ ጉዳይ ነው ማለት ነው። ሌላው ከዲፕሎማሲ ማኳያ በተለይ ከአጎራባች ሀገራት ጋር ያለን ግንኙነት በእጅጉ እየተሻሻለ መምጣቱ ያ ደግሞ በተለይ ከኢትዮጵያና ኤርትራ መካከል የነበረው የረጅም ጊዜ ቁርሾ በጠቅላይ ሚኒስትራችን በድርጅታችን ሊቀመንበር ተነሳሽነት ወደ እርቅ መጥቶ መቋጨቱ ከዛም ባለፈ በጅቡቲ እና በኤርትራ መካከል በደቡብ ሱዳን በሪቅ ማቻርና በሳልቫኪር መካከል ከዛም አልፎ በሱዳን በተፈጠረው ቀውስ ሌሎችም በሌሎችም ሀገራት የነበረውን ችግር ለመፍታት የፓርቲያችን አመራሮች ያደረጉት እንቅስቃሴ ዓለምም እውቅና የሰጠው የኖቤል የሰላም ሽልማትን እስከ ማምጣት የደረሰ መሆኑ እንደ ጠንካራ ጎን ነው የታየው። ሌላ ፈተናዎች ናቸው ፈተናዎቹ አንደኛ ከአመራር የአመለካከትና የተግባር አንድነት የሚመነጭ ነው። ከዚህ በመነሳት የለውጡን ጉዞ በሚገባ ተረድቶ ለውጡ የሚጠይቀውን የአመራር ከመስጠት አኳያ ያለው ችግር እንደ አንድ ክፍተት ታይተዋል ማለት ነው። ሌላው ከጥልቅ ተሃድሶ ጊዜም ሲነሳ የነበረው ማለት ነው፣ በተለያዩ መንገዶች ሲገለጹ የነበሩ የህዝቡ ከመልካም አስተዳደር ከአገልግሎት አሰጣጥ አኳያ እርካታ የማጣት የመሰረተ ልማት ፕሮጀክቶች የመጓተት ከዚህም ጋር ተያይዘው የሚፈጠሩ ቅሬታዎች እንደ አንድ ፈተና እየታየብና መስተካከል ያለበት ተብሎ መታረም አለበት ተብሎ የተቀመጠ ነው። የኢኮኖሚ መዋቅራዊ ችግሮቹም እንደ አንድ ትልቅ ፈተና ነው የተለየው ማለት ነው። በተለይ የማክሮ ኢኮኖሚ ችግሮቹ በጣም ሰፊ ናቸው። የስራ አጥነቱ ችግር፣ የኑሮ ውድነቱ፣ የሀገራችን የእዳ ጫና፣ የንግድ ሚዛኑ መዛባት እና ተመሳሳይ ችግሮች አሁን የለውጥ ጉዞ የህዝቡን እርካታ ከማረጋገጥ፣ የህዝቡን መሰረታዊ ጥያቄዎች መልሶ ወደ ተሻለ ህይወትና ኑሮ ከመምራት አኳያ እንደ መሰረታዊ ፈተናዎች የተለዩ ጉዳዮች ናቸው። ከዚህም አልፎ የሰላም፣ የፀጥታ፣ የህግ የበላይነትን ከማስከበር አኳያ ያሉ ፈተናዎች የጽንፈኝነት አስተሳሰብ፣ የብሄር ጽንፈኝነት አስተሳሰቦች እየጎለበቱና እየበቀሉ መምጣታቸው እንደ ፈተና ታይተዋል። ከዚህም በመነሳት ማዕከላዊ ኮሚቴው በዝርዝር ገምግሞ እነዚህን ፈተናዎች የአመለካከት እና የተግባር አንድነት አምጥተን ልናልፋቸው እንችላለን፣ ወይስ እነዚህ ፈተናዎች ወድቀን የታሪክ ተጠያቂ እንሆናለን? በሚል በጣም ሰፊ የሆነ ግምገማ ነው የተደረገው። በመጨረሻም እነዚህ ፈተናዎች አሸንፈን በአዲስ ብዕር በአዲስ ገጽ ላይ ታሪክ ጽፈን ማለፍ የሚያስችለን እድል ነው ያለን። ለዚህ ደግሞ ቁርጠኝነታችን ወሳኝ ነው። ህዝባችን ከጎናችን ከቆመ የአስተሳሰብ እና የተግባር አንድነት ውስጥ ከገባን እነዚህ ለውጦች ማምጣትና አዲስ ታሪክ ማስመዝገብ እንችላለን የሚል ስምምነት ላይ ነው የተደረሰው ማለት ነው። ሌላው የውይይት አጀንዳ የፓርቲ ሪፎርም ነው የነበረው። እንግዲህ ባለፈው ሐዋሳ ላይ በተደረገው አስራ አንደኛው የኢህአዴግ ጉባኤ የፓርቲ ሪፎርም አስፈላጊነት ኢህአዴግ የውህደት ጉዳይ አሁን ባለበት የመቀጠል ያለመቀጠሉ ጉዳይ በምሁራን ተጠምቶ ጥናቱ በሚያመጣው ውጤት መሰረት ይወሰን በሚል አቅጣጫ ተቀምጧል። ያንን አቅጣጫ መነሻ በማድረግ ይሄ ጥናት ተጠናቅቆ ባጠኑት ምሁራን ቀርበዋል። የጥናቱ ውጤት የሚያሳየው ሀገራችን ለነበረችበት ቀውስ ለነበርንበት ችግር የኢህአዴግ አወቃቀር በራሱ የፓርቲው አወቃቀር እንዳወቃቀር የራሱን አስተዋጽኦ እንዳበረከተ አስቀምጠዋል ማለት ነው። አንደኛ ከተለዩ ችግሮች ውስጥ ስንገባ የኢህአዴግ አደረጃጀት እና መዋቅር እንደሚታወቀው የአራት ፓርቲዎች ግንባር ነው። የአራት ድርጅቶች ግንባር ነው ሌሎቹን የማያቅፍ መሆኑ እንደ አንድ መሰረታዊ ችግር ነው ማለት ነው። ለምሳሌ አጋር ተብሎ የተለዩ ክልሎች እነ ሶማሌ፣ አፋር፣ ቤኒሻንጉል፣ ጋምቤላ፣ ሀረሪ የኢህአዴግ አባል ድርጅቶች አይደሉም ማለት ነው። አጠቃላይ ኢህአዴግ አሸናፊ ፓርቲ በመሆኑ የእነዚህ ክልል ህዝቦች ድምፅ፣ ፍላጎት ነግሌክትድ የሆነበት አካሄድ ነው የነበረው ማለት ነው። ያ ደግሞ ዲሞክራሲያዊነቱን ጥያቄ ውስጥ ያስገባ እንደነበረ በዝርዝር ተገምግሞ ተገምግመዋል ማለት ነው። ሌላኛው ኢህአዴግ ሲመራበት የነበረው የአብዮታዊ ዲሞክራሲ አካሄድ የአብዮታዊ ዲሞክራሲ የሽግግር ፕሮግራም በባህሪው በባህሪው ነገሮችን በመከፋፈል የሚያስቀምጥ ወዳጅ ጠላት ብሎ አሰላለፍን የሚለይ በመሆኑ ምሁራንን፣ ልማታዊ ልማታዊ ያልሆነ ባለ ሀብትን ልማታዊ ክራይ ሰብሳቢ ወዘተ እያለ በክፍል የሚከፋፍል መሆኑ የሀገሪቷ የመልማት አቅምን የማሰባሰብ እምቅ አቅምን አሰባስባ ሀሳብና አስተሳሰብ ላይ ብቻ ተመስርታ ወደፊት የመስፈጠር እና የመሄድ ጉዞውን ችግር ውስጥ ከቷል የሚል ነገር ነው የቀረበው። ያ ብቻ ሳይሆን በዚህ አደረጃጀት ኤክሰርሳይዝ ለማድረግ የሞከር ነው የፌዴራሊዝም ስርዓት እራሱ በሚፈለገው መጠን ሁሉንም እኩል አሳትፎ እኩል ተሳትፎና ተጠቃሚነትን ከማረጋገጥ አኳያ ሰፊ ክፍተቶች እንዳሉት ታይቷል ማለት ነው። አድማጮች ከአቶ አዲሱ አረጋ ጋር ያደረግነው ቃለ ምልልስ አላበቃም። ሰኞ እንመለስበታለን። ተከታዩ ዝግጅት ወደ ዩናይትድ ስቴትስ እና የኢትዮጵያውያን እንቅስቃሴ ይመልሰናል። ሰባት የፖለቲካ ፓርቲዎች ተዋህደው የፈጠሩት የኢትዮጵያ ዜጎች ለማኅበራዊ ፍትሕ ፓርቲ ኢዜማ ምክትል ሊቀመንበር አንዷለም አራጌ ካለፈው መስከረም መገባደጃ አንስቶ ኢትዮጵያውያን በብዛት በሚኖሩባቸው የዩናይትድ ስቴትስ ከተሞች እየተዘዋወሩ እየተወያዩ ናቸው። ይህንኑ መነሻ በማድረግ ከድርጅቱ የድጋፍ አስተባባሪዎች ጋር በመድረኮቹ ዓላማና ሌሎችም ተያያዥ ርዕሰ ጉዳዮች ላይ ትኩረት ያደረገ ቃለ ምልልስ አሉላ ከበደ ይዟል። ወደዚያው እንለፍ። አመሰግናለሁ። ከባዱ ሙሉቀን በላቸው እባላለሁ። እዚህ ዋሽንግተን ዲሲ አካባቢ ነው የምኖረው። በተለያዩ የኢትዮጵያ ነክ በሆኑ እንቅስቃሴዎች ውስጥ ተሳትፎ ለማድረግ እሞክራለሁ። በአሁኑ ጊዜ ደግሞ የኢዜማን ፓርቲ ለመደገፍ፣ ለማቀፍ የድጋፍ ኮሚቴዎችን ለመመስረት የተቋቋመው ጊዜያዊ አደራጅ ኮሚቴ ውስጥ እንቅስቃሴ አደርጋለሁ። አመሰግናለሁ አቶ አሉላ፣ እንዲሁም ቮይስ ኦፍ አሜሪካን ለሰጠን እድል ስሜት። አምራት ወርቋዘነ ይባላል። ኗሪነቴ በቨርጂኒያ ሲሆን የኢዜማ ዓለም አቀፍ የድጋፍ ማህበር ለማቋቋም የተዘጋጀ ጊዜያዊ አስተባባሪ ኮሚቴ ውስጥ አባል ሆኜ የኢዜማ የድጋፍ ኮሚቴ በዚህ በውጭ ሀገር እንዲመሰረት ጥረት ከሚያደርጉት ሰዎች ውስጥ አንዱ ነኝ። አመሰግናለሁ ለትውውቁ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ምክትል ሊቀመንበር አቶ አንዱ አለም አራጌ በአሁኑ ሰአት በዚህ በዩናይት ስቴትስ የተለያዩ ከተሞች በመዘዋወር ላይ ይገኛሉ። እስኪ በቀጥታ የዚህን የጉዟቸውን አላማ ባጭሩ ንገሩን። በጠቅላላ ድጋፍ ለማግኘት ከሚለው ባሻገር አቶ አንዱ አለምም ይሁን ሌሎች የኢዜማ መሪዎች በተለያየ ጊዜ አሜሪካም በአውሮፓም እየተጓዙ በውጭ ሀገር ከሚኖሩ ኢትዮጵያዊ ማህበረሰብ ጋራ ስለዚህ ኢትዮጵያ ወቅታዊ ሁኔታ መወያየት፣ ሁለተኛ ለኢትዮጵያ መጻኢ እድል አስፈላጊው እንቅስቃሴ ምን አይነት ነው የሚለውን ከኢትዮጵያኖች ጋር ለመወያየት እንዲሁም ደግሞ የዜማ ፓርቲ አላማው፣ ፕሮግራሙ ምን ይመስላል እና በዓለም ላይ የሚኖሩ ኢትዮጵያኖች የፓርቲውን ዓላማ ተገንዝበው የሚችሉትን ድጋፍ ለማድረግ በመቀናጀት በመደራጀት እንቅስቃሴ እንዲያደርጉ ለማሳሰብ በተለይ በተለይ ደግሞ በውጭ የሚኖሩ ኢትዮጵያኖች ያሏቸውን ሀሳቦች፣ ጥያቄዎች ለመስማት ከፓርቲ ጋር ቅርርብ ለመፍጠር ነው እነዚህ ጉዞዎች የሚደረጉት። ከዚህ በፊት የተለያዩ ሌሎች መሪዎች መጥተዋል፣ በተለያየ ከተማዎች አድርገዋል። በአሁኑ ወቅት ደግሞ የፓርቲው ምክትል መሩት ሁለተኛ የውጭ ጉዟቸው ነው። ወደ አሜሪካ የመጡበት ዋሽንግተን ዲሲ የመጀመሪያውን ስብሰባ ባለፈው ኦክቶበር ስድስት ሰፊ ጥሩ መልካም የሆነ ውይይት ነው ያካሄዱት። ቀጥሎ ደግሞ በአትላንታ እንደዚሁ በኦክቶበር አስራ ሶስት አካሂደዋል። በአሁኑ ወቅት ደግሞ ወደ ዌስት ኮስት ሄደው በሳንሆዜ ከተማ በፊታችን እሑድ ሶስተኛውን ስብሰባ ከኢትዮጵያኖች ጋር ያደርጋሉ። እንደዚህ ያለ አንድ አስር የሚሆኑ ከተሞች ፕሮግራም ተይዞላቸዋል። የከተማው እየዞሩ በስብሰባም እንዲሁም በተለያየ መንገድ ኢትዮጵያኖችን እያገኙ እያወያዩ ነው የሚገኙት። ብዙውን አቶ ከባዱ ጠቅሶታል። እንደሚታወቀው አቶ አንዱ አለም በኢትዮጵያ ፖለቲካ ትግል ውስጥ ከፍተኛ ዜ ናቸው። እዚህ ውጭ ያለው ማህበረሰብ አቶ አንዱ ዓለም እስር ቤት በነበሩበት ጊዜ ከፍተኛ ርብርብ ያደርግ ነበረ፣ እንዲፈቱ በመታገል በተለያዩ እንቅስቃሴዎች። ስለዚህ አንዱ ወደ ውጭ የመጡበት ዓላማ ይህንን ማህበረሰቡን እሳቸውን ምድዱን አግኝተው ምስጋናቸውን ለመግለጽ እንዲሁም ማህበረሰቡ የእሳቸውን መፈታትና በአካል እዚህ መጥተው ከሰው ጋር በሚገናኙበት ጊዜ ደስታውንም ለመግለጽ ይህንንም ፋሲሊቴት ለማድረግ ነው እና አንዱ ዟቸው ልናሳካ ያሰብ ነው። መልካም ላይ በምርጫችሁ ዘው ግን መሰረት ያላደረገ ድርጅት መደገፍ እንደመረጣችሁ ይገልጻቸዋል። እርስዎ በግሎ ለረጅም ዓመታት ዜጎች መብት ድምጾን ያሰማሉ በርካታ እንቅስቃሴዎች ውስጥ በንቃት በመሳተፍ ይታወቃል። አሉ እርስዎም በግሎ ኢዜማን ለምን መረጡ? ይልቁንም ደግሞ በአሁኑ ሰዓት በኢትዮጵያ ውስጥ ያለው የፖለቲካ እንቅስቃሴ ተስፋ ከፈነጠቀ ሁኔታ ውጥረት ወደ ነገሰበት መከፋፈልና ግጭት የበረታበት ነውና በኢዜማ ላይ ጨምሮ የሚቀርቡ ጠንከር ያሉ ትችቶች ይሰማሉ። እነሱንስ እንዴት ነው የምትመለከቷቸው? አቶ ከባዱ እሺ፣ አመሰግናል። አጠር አድርጌ ለመመለስ ሞክራለሁ። በግሌ የማምነው እንደ አንድ ሰብአዊ፣ አንድ ኢትዮጵያዊ በተለይ የእያንዳንዱ ኢትዮጵያዊ መብት እድልና ደህንነታቸው ተጠብቆ ኖሩበት ስርዓት ኢትዮጵያ ውስጥ መመስረት አስፈላጊ ነው። ይህንን ለማምጣት እዚህ ጊዜ በፊት ከነበሩት ሁኔታዎች የተሻለ እድል አሁን መጥቷል ብዬ አምናለሁ። ኢትዮጵያ ውስጥ ያ እድል ብቻውን አይደለም የመጣው አደጋ ወይም ከሪስክ ጋርም ጨምሮ ነው የመጣው። ይህንን ወቅት ተጠንቅቀን የሚበጀውን ነገር በጋራ ተወያይተን ካላደረግ ነው ከዚህ በፊት እንደከሸፉት ከአንዴም ሁለት ሶስት ጊዜ እንደከሸፉት አይነት ሙከራዎች ውስጥ ተመልሰን እንገባና አገሪቷ አሁንም ተመልሳ ችግር ውስጥ ወድቃለች የሚል ጭንቀት አለኝ። ይሄንን ነው አሁን ያለው ሁኔታ። ይሄ ስለሆነ እያንዳንዱ ኢትዮጵያዊ አስቦ ወጥኖ ለራሱም ለወደፊትም ለልጆቹ የሚበጀውን ነገር መምረጥና ማካሄድ ይኖርበታል። አሁን ነው ትልቁን ስራ፣ ጥንቃቄ የሚጠይቀውን ስራ የሚያስፈልገው አሁን ነው ብያምናለሁ ከዛ አኳያ ነው እኔም በግሌ የምችለውን ያህል ለመርዳት በራሴ ቃል የምገባው እና የምሞክረው ለዛ ነው። ከዚህ አልፎ ደግሞ እንደሚታወቀው ኢትዮጵያ አሁን ሁለት ትክክል የሚታዩ በግልጽ የሚታዩ አካሄዶች ነው ኢትዮጵያ ውስጥ ያለው ተፋጥጠው የሚገኙት አንደኛው ዘውግ ወይም ብሔር ላይ ያተኮረ ልዩነትን የሚያጎላ መጨረሻው ሄዶ ሄዶ መለያየትን ወይም ጦርነትን ወይም ሰላም ማጣትን የሚያስከትል አይነት የፖለቲካ እንቅስቃሴ በተለያዩ ኃይሎች ሲካሄድ እናያለን። በሌላ በኩል ደግሞ አብዛኛው ኢትዮጵያዊ ከየትኛውም አገሪቷ ክፍል ውስጥ ደግሞ ሰላም ወዳድ የሆነው አብሮ መኖር ላይ እምነት የሚያሳድረው ህዝብ ደግሞ ተስፋ የሚያደርገው ይሄ አይነት አካሄድ የዚህ አይነት የዚህ አካሄድ የሚቆምበትንና ወደ አንድነት የሚመጣበትን እያንዳንዱ ሰው በሰውነቱ የሚታይበትን እና የትኛውም ሀገር ሀገሪቷ ክልል ውስጥ እንደ ልቡ ተንቀሳቅሶ መብቱ ተከብሮ የሚኖርበትን አይነት ስርዓት ለማምጣት ፍላጎት እንዳለው ነው የምንታየው። እነዚህ ናቸው ሁለቱና እነዚህን ሁኔታዎች ተመርክዞ ታይቶ እያንዳንዱ ሰው የሚያደርገው እንቅስቃሴ መጪው በተለይ አሁን ፊታችን እስከ ምርጫው ድረስ ያሉት ጊዜያት በጣም ክሪቲካል የሆነ ጊዜ ስለሆነ የሚቻለውን ያህል እንቅስቃሴ ማድረግ የሚገባው አሁን ነው እና ለዚህ ደግሞ እንቅስቃሴ የራሱን ግል ጽሩ አይነት ፖለቲካ ፕሮግራም ላይ ተመስርቶ በመላው ኢትዮጵያ ባሉት የምርጫ ቀጠናዎች በሙሉ መቋቋም እየተዘጋጀ ያለው እየሞከረ ያለው ፓርቲ ኢዜማ ስለሆነ ያንን ብንደግፍ የፓርቲውን ዓላማ ብንደግፍ የፓርቲውን እንቅስቃሴ ብንደግፍ ዓላማችንን ማሳካት እንችላለን ብዬ አስባለሁ። መልካም። በአቶ ከባዱ የጀመርኩትን ጥያቄ ወደ አንድ ነጥብ በሚያመራ ለአቶ ታምራት ልወርውር። አሁን ቀደም ብለን እንደገለጽ ነው ከፍተኛ ውጥረት የነገሰበት ሁኔታ መከፋፈል የሚታይበት የፖለቲካ እንቅስቃሴ ውስጥ ኢዜማን የጠቅላይ ሚኒስትር አብይ አህመድ ደጋፊ የሆነ የፖለቲካ ፓርቲ አድርገው የሚቀርቡ ትችቶች አሉ። መነሳት ያለባቸው አንዳንድ ጥያቄ አያነሳም እስከሚል ይሄዳሉ። በርካታ ዝርዝሮች ውስጥ ባንገባ፣ መጀመሪያ በሚቀርቡት ትችቶች ላይ ምንድን ነው የናንተ አቋም? ሁለተኛ እንደ ደጋፊስ በሀገራችሁ የተሻለ ሁኔታ እንዲፈጠር እንደሚፈልግ ዜጋ ምንድን ነው ድርሻችሁ? ገና ጅምር ማስተባበር መጀመራችሁን እረዳለሁ በሀሳብ ደረጃ። ክቡራትና ክቡራን አድማጮች ይህ ውይይት አልተጠናቀቀም ይቀጥላል። ዝግጅታችን ለምሽቱ በዚሁ ተጠናቋል። አድማጮች በመላ ባልደረቦቻችን ስም የምንሰናበተው ትዝታ በላቸውና እኔም ሰሎሞን አባተንን አብራችሁን ስለ ቆያችሁ እናመሰግናለን። ደህና ደሩ። ትግርኛ ይቀጥላል። እዚ ሬድዮ ድምፂ ኣሜሪካ እዩ ብ1922 25 ሜትር ባንድ ከምኡውን ብናይ ንሳት ኣብ ፌስቡክን ዩትዩብን